ሰናይት መብርሃቱ ከውቅሮ ተነስታ በጦርነት ወደምትናወጠው የመን ለመድረስ የፈጀባት ሁለት ሳምንት ብቻ ነው። ከትውልድ ቀይዋ ተነስታ እስከ ሶማሌላንድ እስክትደርስ መንገድ የመሯት ባህርም ያሻገሯት ኢትዮጵያውያን ደላሎች ናቸው። በምላሹ ሰናይት እየተቀባበሉ ቀይ ባህርን ላሻገሯት ሶስት የሰዎች ደላሎች ወደ 22000 ብር ከፍላለች። የመንን አቋርጣ ወደ ሳውዲ አረቢያ ልትሻገር ያቀደችው ሰናይት የጠበቃት ግን የከፋ ጦርነት ነበር። አካባቢው ምንም ነገር የለም ብቻ ነው። ከዛ ወንዝ አለ። የሆነ ኬላም አለ። ከኬላው ማለፍ አትችሉም። ወደ ውስጥ ልንገባ ብለንም ከይዘን ሀገራችን መግባት ፈልገናል፣ ግን ማስገባት አይችሉም። እኛ ልንገባ ስንም ይተኩሳሉ። ወደ የመን ልንመለስ ስንም የሆነ ዳገት ላይ ያለ መኪና ጥኖ ሊሄድ ሰላማዊ ይመስታል። እዛ ሰው ይሞታል። ምንም አማራጭ የለንም። በቃ ወንዙ ዳር ነው ያለ ነው። የሆነ ሸጥ ውስጥ ገብተናል። ምግብ የለ፣ ምን የለ። እዛ የሚቀበልኝ የነበረው መጥቻለሁ ብዬ ሊቀበለኝ መጥቶ ወንድሙ ሞቷል። ከሳውዲ አረቢያ መጥቶ እኔን ሊቀበል ሲል እዛ እየሄደ እያለ ገደሉት። በሳውዲ አረቢያና የመን መካከል በሚገኘው ራጎ የተሰኘ መንደር ከአራት ሺህ እስከ አምስት ሺህ የሚደርሱ ኢትዮጵያውያን ስደተኞች እንደሚገኙ ዶይቼ ቬለ ያነጋግራቸው የአይንማኞች ይናገራሉ። በአካባቢው በሚደረገው የተኩስ ልውውጥ አስራ ስድስት ኢትዮጵያውያን መገደላቸውን በቦታው የሚገኘው አብዱ መሐመድ ይናገራል። ከሞራጎ ከሳውዲ እና ከይመን ድንበር ላይ ነው። ትልቅ የውሀ የሚወርድበት ወንዝ አለ። ፊት ለፊታችን ላይ የሳውዲ ከተማ የሚታየን ዳይር እና ፊፋ የሚባል ከተማ አለ። ትልልቅ መሳሪያ አለ። ጸረ አየርና ሞርተር የሚባል ትልልቅ መሳሪያ ነው። ቀለሀው በጣም ትልልቅ ነው። እኛ እንኳን ለመገመት አንችልም። እና በጣም እስከ አስራ ስድስት ሰው እዚህ ሙቷል። በሀያ አንድ ነው እንደ ኢትዮጵያን ማለት ነው። በሀያ አንድ ጠዋት አስራ ሁለት ሰዓት አካባቢ ላይ የጥይት ድምፅ ሰማነ ከወደዚህ ሁቲዎቹ ሂደው የሆነ መሳሪያ ሞከር አድርገው ተመልሰው ነበረ ጥይት ከዚያም ምላሽ ሲሰጡ ቀጥታ ወደ ከተማዋ ነው እየተኮሱ ያሉት። እንደ ሰናይት መብርሃቱ ሁሉ ከውቅሮ ተነስቶ የመን የገባው ዳንኤል አብርሃ ራጎ በተሰኘችው መንደር ከሁለት ሳምንት እስከ ስድስት ወር የቆዩ ኢትዮጵያውያን መኖራቸውን ታዝቧል። በአካባቢው በስራ ላይ የተሰማሩ እንዲሁም ድንበር አቋርጠው ለተሻለ ስራ ፍለጋ ወደ ሳውዲ ለመዝለቅ የሚያልሙም በራጎ ይገኛሉ። በጣም ይተኩሳሉ። ወዳለንበት ቦታ ነው የሚተኮሱት። በጣም ምንም ሊገባ አይችል አረሳ ያለበት ቦታ ነው። ሌላ ዜጋ የሚሞት የለም። የሚሞተው ያው አረሻ ሶማሌ ምናምን ብቻ ነው። በጣም ትላልቅ መሳሪያዎች ነው የሚተኮሱት። ተወስቀን አድርገዋል። ተወስቀን ነው ቢያንስ ወደ ሀያ የሚሆን ምተዋል። እሱም ያየነው ነው ማለት ማለሻው ደንግጦ ተበታትኖ ነው ያለው። ሌላ ቦታ መወድቆ ሊሆን ይችላል። በራጎ ላለፉት ስድስት ወራት የቆየው አቡሽ ግደይ የውቅሮ ልጅ ነው በሁቲ አማጽያንና በሳውዲ አረቢያ መራሹ የአገራት ጥምረት መካከል የሚደረገው ፍልሚያ ሲበረታ ኢትዮጵያውያኑ በየጥሻው ለመሸሸግ መገደዳቸውን የሚናገረው አቡሽ ከአካባቢው ለመውጣት መቸገራቸውን ይገልጣል። ከአካባቢ መውጣት የሚቻለው ተኩሱ ካጧረጠ ነው። በቃ ማለት መግባትም ትችላለህ ወደ ውስጥ ተኩሱ ካጧረጠ ማለት ነው። ኤምባሲ ደግሞ ደውለን ነበር። ኤምባሲ ዝም ብሎ ብዙ አይደለም። በቃ ምንም አይነት እርዳታ ያለውም፣ አይዛችሁ በቦታችሁ ሁኑ ምናምን ነው ቢለ ከዚ እንዳትንቀሳቀሱ ምናምን እያለ ነው። በዚህ ዘገባ ላይ በሳውዲ አረቢያ የሚገኘውን የኢትዮጵያ ኤምባሲ አስተያየት ለማካተት ያደረግነው ጥረት አልተሳካም።